ባለፈው ምሽት ዶናልድ ትራምፕን እንኳን ደስ ያለው ብያቸዋለሁ። ለሀገራችን ስምረት አብሬያቸው ለመስራትም ጥያቄ አቅርቤላቸዋለሁ። ለሁሉም አሜሪካውያን የሚሰራ ስኬታማ ፕሬዝዳንት ይሆናሉ ብዬ ተስፋ አደርጋለሁ። ሂላሪ ክሊንተን ናቸው። የቀድሞዋ የዩናይትድ ስቴትስ ፕሬዚደንታዊ እጩ በ2016 የጎርጎሳውያኑ ዘመን በተደረገው ፕሬዚደንታዊ ውድድር ከተሸነፉ በኋላ ካሰሙት የውጤቱን ተቀብያለሁ መልእክት የተወሰደ ነው። ሽንፈትን በጸጋ በመቀበል ረገድ እሳቸው የመጀመሩ አይደሉም። ወደኋላ ሌላ ማሳያ እናመጣለን። ሁሉም እጩዎች ግን የምርጫ ፉክክር ውጤትን ይቀበላሉ ማለት አይደለም። ቅሬታቸውን ለፍርድ ቤት የወሰዱ አንዳንዴም ደግሞ ደጋፊዎቻቸው ለነውጥ የቀሰቀሱ ታይተዋል። ጥር 6 2021 በጎርጎሳውያኑ አቆጣጠር የዩናይትድ ስቴትስ የህግ መወሰኛ ምክር ቤትን የድምፅ ማጽደቅ ሂደት ያወከውን ክስተት ማንሳት እንችላለን። ይህን የመሰሉ ያልተጠበቁ ክስተቶች ቢታዩም በአብዛኛው ዩናይትድ ስቴትስ ለህግ የበላይነት ትልቅ እይታ የምትሰጥ አገር ናት። ሁሉም ነገር በህግ ወግ ወግ ይዛል፣ የምርጫ ሂደቷ ሳይቀር። የዛሬው መሰናዶ ተያያዥ ጉዳዮችን ያነሳሳል። በርዕሰ ጉዳዩ ላይ ምሁራዊ ማብራሪያ እንዲሰጡን በካናዳው የዋተርሎ ዩኒቨርሲቲ ባለም አቀፍ ግጭትና የመንግሥት አስተዳደር ትምህርት የድኅረ ምረቃ ትምህርታቸውን በመከታተል ላይ ያሉት የህግ ጉዳዮች ተመራማሪም ናቸው አቶ ዘሪሁን አዲሱን ጋብዣለሁ። ይህ የአሜሪካ ድምፅ ከሸገር 102.1 ጋር በመተባበር የሚያቀርበው ምርጫን የተመለከተው ልዩ መርሃ ግብር ነው። ሀብታሙ ስዩም ነኝ። አብዛኞቹ የዩናይትድ ስቴትስ ዜጎች መብትና ግዴታ ከሀገሪቱ ህገ መንግስት ይመነጫል። ምርጫ ነክ መብትና ግዴታም እንዲሁ። ቀዳሚ ጥያቄ ንምዘዝ በዩናይትድ ስቴትስ መምረጥ መብት ወይንስ የዜግነት ግዴታ ነው? አቶ ዘሪሁን ይቀጥላሉ። የአሜሪካ ህገ መንግስት ባለፉት አመታት በተለያየ ጊዜና ወቅቶች የተካሄዱ ማሻሻያዎች ሁሉ ያልነኩት አንድ ክፍል ቢኖር ይህንን ነው። ምርጫን ግዴታ አስተዳደራዊ ስራዎችና ህጋዊ መዋቅሮች የሚጥለው መንግስትና የመንግስት አካላት ላይ ሲሆን ግለሰቦች ወይም ዜጎች ግን የመምረጥ ነፃነትን ወይም ያለመምረጥንም ድምፅ የመንፈግ መብታቸውን ላይ ምንም አስተያየት አይሰጥም። ስለዚህ መምረጥ መብት ነው። ዜጎች እንዲመርጡ ይበረታታሉ። በተለያዩ ፖሊሲዎች አሜሪካውያን ይህንን መብታቸውን ኤክሰርሳይስ እንዳያደርጉ የተወሰነ ገዳይ የጣለባቸው አለባቸው ታሪካዊ ሁነታዎች አሉ ወደ ሀያ የሚጠጉ ሀገራት በነገራችን ላይ ይህንን እንደ ግዴታ ያስቀመጡ ሀገሮች አሉ። ለዚህ ለምሳሌ አውስትራሊያ በቀዳሚነት ትጠቀሳለች። የተለያዩ የአሜሪካ ግዛቶች ልዩ ልዩ የምርጫ ጉዳዮች ላይ የተለያየ የፌዴራል ሕገ መንግሥቱ ምንም ባላለባቸው ጉዳዮች እና የእነሱ አስተዳደራዊ ጉዳዮች ላይ እነዛ ላይ የሚያወጣቸው የተለያዩ ሕጎች ስላሉ ምናልባት የፕሬዚደንሻል ኤሌክሽኑን በእንደዛ ማንዳቶሪ ለማድረግ አይነት እንቅስቃሴ ቢኖርም ብዙ ብዙ ዘርፈ ብዙ ተግዳሮቶች እና የተለያዩ የፖሊሲ ማቀፍ ማሻሻዎች፣ ድጋፎች የሚያስፈልጉት ነው የሚሆነው። አርጊመንቱ ምንድነው? መምረጥ መብት ብቻ ሳይሆን መሆን ያለበት የዛ ሰው አለመምረጥ ባልመረጠው መንግስት የመተዳደር ውስጥ ግዴታ ውስጥ ይገባል። ሌላ ደግሞ ምን ያመጣል? አሜሪካ ላይ መራጮች በጣም ቁጥር እያነሱ ናቸው። አሁን ከፍተኛ መራጭ የመረጠ ባለፈው ሁለት ሚሊዮን ተጨማሪ ከባለፈ ከ2016 በላይ ከፍ ያለ መራጭ ነው። ይህም በአሜሪካ እንግዲህ ታሪክ ከሚባሉት ውስጥ የሚጠቀስ ነው። ያም ሆነ ይሄ ግን ስቲል መምረጥ ከሚገባው ኢሊጂብል ከምንለው መራጭ በጣም ያነሰ ነው። ስለዚህ መራጭን ቁጥር ለማበራከት ይህንን ማበረታታት እና እንደ ማንዳቶሪ ማድረግ አንድ ጠቃሚ ተደርጎ ይወሰዳል። ምክንያቱም ደግሞ መንግስት የህብረተሰቡ ነጸብራቅ እንዲሆን የተገዢ ወይም የመራጩ ነጻ ፈቃድ ወይም በጎ ይሁንታ ያገኘ መንግስት መሆኑን ለማረጋገጥ በጣም በርከት ያለ ሰው መራጭ መምረጥ ከሚችለው እንዲመርጥ እንዲሆን ይጠበቃል። የዩናይትድ ስቴትስ ዜጎች የመምረጥ መብታቸውን በተገቢው መጠን አልተጠቀሙም በሚል እንደሚወቀሱ የሚያስታውሱት አቶ ዘሪሁን በጎረጎሳያኑ አቆጣጠር 2001 ዓ.ም ሀገሪቱ ከደረሰባት የሽብር ጥቃት በኋላ ዜጎች በምርጫ የመሳተፍ ፍላጎታቸው እንዳንሰራራም ይጠቅሳሉ። በቅርቡ ሀገሪቱ ያስተናገደችው በጆ ባይደን እና ዶናልድ ትራምፕ መካከል የነበረው ፕሬዚደንታዊ ፉክክር ከፍተኛ መራጮችን ያስተናገደ ተደርጎ ተመዝግበዋል። ለዚህ የሚጠቀሱ ምክንያቶች አሉ። የተለያዩ ምክንያቶች ይጠቀሳሉ። አንደኛው ያው የትራምፕ ፕሬዚደንስ ያመጣው ችግር ብዙ ሰው አለመምረጡ ምን ያህል ዋጋ እንደሚያስከፍለው እና በራሱ በግሉ ውሳኔ አገራዊ ሀገራዊ አንደምታ እንዳለው እና የግሉ ሕይወት ላይም ጫና እንደሚያመጣ አይቶታል። ሁለተኛ ደግሞ አጠቃላይ ፖለቲካ ስርዓቱን ምን ያህል እንደሚያረጋጋና የራሱን የመረጠውን ድምፅ የሚፈልገውን የፖለቲካ ስርዓትን ለማስጠበቅ እንደሚጠቅም ያንን ማሳያ ተደርጎ ሊታይ ይችላል። ስለዚህ አሜሪካውያን አሁን ድምፅ እንዲሰጡ በተለያዩ መንገድ የተለያዩ ቅስቀሳዎችና ማበረታቶቻዎች አንጻር ይሰማል። ይሄ ከአንድ ከዲሞክራቲክ ወይም ከሪፐብሊካን የሚመነጭ ሀሳብ ከሆነ የአንደኛውን መራጭ ብቻ የመቀስቀስና ወደዛ አይነት የመራጭ ሂደት ውስጥ የማስገባት ነው የሚሆነው። የአሜሪካውያንን አጠቃላይ የምርጫ ንቃትና የፖለቲካል ተሳትፎ የማሳደግ እና ወደ ፖለቲካ ውስጥ ያላቸውንም ሚና በደንብ እንዲጎላ የማድረግ ሂደት ነው። ዜጎች መብታቸውን ተጠቅመው ድምፅ በሚሰጡበት ጊዜ የምርጫ ሂደት እንከኖች አንዳንድ ይፈጠራሉ። እነዚህ እንከኖች ድጋሚ ቆጠራ እንዲደረግ አሊያም ደግሞ የምርጫውን ውጤት እስከ ማሰረዝም ሊደርሱ ይችላሉ። በዩናይትድ ስቴትስ የምርጫ ስርዓት የምርጫ አንከኖች ተፈጥረዋል የሚያስብሉ ሁኔታዎችን በጥቂቱ እንስማ። የአሜሪካ ሕገ መንግሥት እና ሌሎች የምርጫ ሕጎቹ እንደሚሉት ፍራውድ ሊኖር ይችላል። የምርጫ መጭበርበር እንደምንለው የተለያዩ ምክንያት የምርጫ ካርዶች የታለመላቸውን መንገድ ላይ ደርሱ ይችላል። የድምፅ አሰጣቱ ሂደት በራሱ በሚገባ ሳይሰራና ሳይበጅ ሲቀር የድምፅ ኮሮጆ ሳጥኑ እና ድምፅ አሰጣጥ ሂደቱ የባክኑ ድምፆች ይኖራሉ። ይሄ ምን ያስከትላል? የባክኑት ድምፆች በኋላ ክርክር ሲነሳ ይቆጠሩ አይቆጠሩ፣ ወደ ፍርድ ቤት ብንሄድ የሚያስብሉ ብዙ አይነት ጥያቄዎች ያስነሳል። ሌሎቹ ደግሞ ምንድነው፣ የተለያዩ ልዩ ልዩ ድምፆች ፍላጎቶች አለመወከል ወይም እንዲስተናገዱ አለማድረግ እና የተወሰነ ድምፅ ብቻ እንዲስተናገድ የሚያደርግ አቅራዊ እና ህጋዊ ሂደት ኦልሬዲ አለ። እሱን ፍትሐዊ እንዳይሆን የተወሰነ ያደርገዋል። የተወሰኑ መራጮች ሌላው ምናልባት ቅድም እንዳልኩ አንደር ቮትስ እና ኦቨር ቮት የሚሉት ያመጣል። ምንድነው አንደር ቮት አሁን ቅድም ስልም ባሎት ምርጫ የሰጡ ሰዎች አሜሪካውያን ምርጫ ከሰጡ በኋላ አንዳንድ ጊዜ ኤክስ አድርገው የትኛው መራጭ ድምፅ ሳይሰጡ ካርዱን ኮረጆ ውስጥ ሊያስገቡ ይችላሉ። ይሄ ፕሮቴስት ቮት የሚሉት ነው። ማለት የተቃውሞ ድምፅ፣ እጩዎች አይወክሉኝም፣ ለእኔ አይበጁም ያለ ሰው እንደዚ አይነት ቅጣት ያደርግ ይችላል። አንዳንዴ ግን ያለ ስሌት ሳያውቅ አንድ ሰው በስህተት እንደዚ አይነት ድምፆች ይሰጣል። ያ ማለት ምንድነው እየመረጠ መምረጥ እየፈለገ ግን ድምፁ ባክኖበታል። ስለዚህ ቆጠራ ላይ እነዚህ አይነት ጭቅጭቆች ያመጣል። ድምፁን የሰጠው ለዚህ አካል ነው ለዛኛው ተመራጭ ወይም ወደ እጩ ነው የሚለው ሌላ አይነት ክርክር ያመጣል። አሁን ባለፈው የሚያየነው ብዙ የተበላሹ የተወሰኑ ድምፆች አሉ። ሌላ ደግሞ አንድ የተነሳ ክርክር በሕይወት የሌሉ ሰዎች ድምፅ ሰጥተዋል የሚል ነው። እሱ በጣም አነስተኛ ቁጥርም ቢሆን ይህም በራሱ የምርጫ ውጤቶች ላይ አንዳንድ አካባቢዎች ላይ መዛባትን ሊያመጣ ይችላል የሌሉ ሰዎች በደንብ ድምጽ መሰጣቸው ከተረጋገጠ። ሌላው እንግዲህ ሲሬስ ሆኖ በዚህኛው ምርጫ ብዙ ውዝግብ ያስነሳው የማሽን ታቢውሌሽን ኤረር የምንለው ነው። የምርጫ ውጤቶቹን የድምፅ ት የሚቆጥሩት ማሽኖች ኮምፒውተራይዝ ቢሆኑ ማሽኖች ስለሆኑ አንዳንድ ጊዜ ስህተት ይሰራል። ይህም አንዳንዶች ይህንን ማሽኖቹን በተገቢ መንገድ ስራ ላይ እንዳይውሉ የተደረጉና ችግር ያለባቸው በሦስተኛ አካል ውጤት እንዲያዛቡ ተደርገው የተሰሩ ይቀርባሉ የሚል ቅሬታ ይመጣል። አንዳንዴ ግን በህጋዊ ሂደት ማጣራት ባለፈው ምርጫ ላይ ብዙም እንደዛ አይነት የተገኙም ግን ከዚህ በፊት ለምሳሌ በሁለት ሺ ምርጫ ላይ ከእንደገና ወደ ሪካውንቲንግ የተገባው አንዱ የማሽንኖቹ የዚህን የምርጫ ሂደት ላይ ከእንደገና ጥርጣሬና ችግር በማስነሳቱ ነው። በአልጎር በኩል ወደ ሪካውንቲንግ እንዲገባ የድጋሚ ቆጠራው ሲሆን በእጅ እንዲሆን የሚፈለግበት ምክንያት ብዙ ጊዜ ተወስዶ ቁጭ ብሎ የተለያዩ ሰዎች ቆጣሪዎች ባሉበት ሚስጥራዊ በተጠበቀው ስፍራ ላይ እንግዲህ እነዚህን ቆጠራዎች ጊዜ ወስደው እንዲያደርጉና የመጨረሻ ውጤት ማሳወቂያ ሂደት ይከተላል ማለት ነው። በተፈጠሩ የምርጫ ሂደቶች ምክንያት ቅሬታ ያለው አካል የምርጫውን ሂደት ካስተባበረው ተቋም ጀምሮ እስከ ግዛቶችና ፌዴራል ጠቅላይ ፍርድ ቤቶች ድረስ ስሞታውን ማቅረብ ይችላል። ቅሬታው እንደተደገፈበት ማስረጃ ታይቶ ድጋሚ ቆጠራ ሊታዘዝለት አሊያም ደግሞ የምርጫው ውጤትም ሊሰረዝ ይችላል። ይህም ካልሆነ ደግሞ የቀደመው ውጤት ይጸናል። እነሆ አንድ ማሳያ። በዩናይትድ ስቴትስ ታሪክ በተቀራራቢ ውጤት ተጠናቀዋል ተብለው በተደጋጋሚ ከሚጠቀሱት ፕሬዚደንታዊ ፉክክሮች መካከል አንዱ በጎርጎሳውያኑ 2000 ዓ.ም በጆርጅ ቡሽ እና አልጎር መካከል የተደረገው ነው። ከህዝብ በቀጥታ የተገኘን አብላጫ ድምፅ ያገኙት አልጎር ነበሩ። በውክል መራጮች ወይም ኤሌክትሮርስ ቁጥር በመበለጣቸው ግን ቡሽ የውድድሩ አሸናፊ ሆኗል። በፍሎሪዳ ግዛት በተደረገው ቆጠራ ላይ ቅሬታ ያላቸው አልጎር ጉዳዩን እስከ ፌዴራል ጠቅላይ ፍርድ ቤት ድረስ ወስደውታል። የኋላ የኋላ አምስት ለአራት በሆነ የዳኞች ውሳኔ ተሸናፊነታቸው ተረጋግጧል። በዚያ ወቅት ይህንም ብለው ነበረ Now the U.S. Supreme Court has የዩናይትድ ስቴትስ ጠቅላይ ፍርድ ቤት ተናግረዋል። በፍርድ ቤቱ ውሳኔ አጥብቄ ባልስማማም እንደተቀበልኩት ግን ጥርጥር ሊኖር አይገባም። በመጪው ሰኞ የውክል መራጮች ተቋም የሚያጸድቀውን ውጤት እቀበላለሁ። ዛሬ ምሽት ለሕዝባችን አንድነትና ለዲሞክራሲያችን መጠናከር ስል መሸነፌን ተቀብያለሁ ነው ያሉት። ለዩናይትድ ስቴትስ የምርጫ ታሪክ ተደጋጋሚ ምርጫ ነክ ክርክር የሚነሳባቸው ግዛቶች አሉ። ብዙ ጊዜ እነዚህ ክርክሮች የሚነሱት የምርጫ ውጤት የሚወስኑ የምንላቸው ግዛቶች ላይ ላይ በብዛት ይነሳል። ወይ ስዊንግ ስንል ብዙ ጊዜ በተለምዶ እንግዲህ እነ ሚሽጋንን እነ ፍሎራይዳን እነዚህን ዊስኮንሲን እነዚህ ይነሳሉ። አንዳንድ ጊዜ ግን አሁን ልክ እንደታየው እንደ ሁለት ሻው እንደ ጆርጂ አይነት ከብዙ ዓመታት አንዳንድ ጊዜ መራጮች ሊቀየሩ ይችላሉ። ከዛ በፊት ሪፐብሊካን የነበረ መራጭ የሕዝብ ስርጭት እና አሰፋፈር፣ እድሜ ልዩነቶች በጊዜ ሂደት የፖሊሲ ለውጥም ምናልባት ልዩነቶች በመምጣቱ ከዛም በተጨማሪ ደግሞ እንደ ስቴሲ አብርሃም ያሉ በጣም ትላልቅ አንቂዎች ቮተር ሰፕሬሽን ላይ በጣም ከፍተኛ ስራ በመስራታቸው እና ብዙ ጥቁር እና ሌሎች ፒፕል ኦፍ ከለር የምንላቸው ማይኖሪቲስ መራጭ እንዲሆኑ ካርድ እንዲያወጡና እንዲመዘገቡና መራጭ እንዲሆኑ በማስደረጋቸው ድምፅ በመስጠታቸው የምርጫውን ውጤት ቀይረውታል ሪፐብሊካኖች የምርጫ ውጤት ዳግም ቆጠራ እንዲኖር አንዱ ከጠየቁባቸው ግዛቶች ጆርጂያ ነበረች። በወቅቱ የቀረቡ ጥያቄዎች ውድቅ በመደረጋቸው ከዛ በላይ መሄድ አልተቻለም። ፍሎሪዳ ላይም ፍርድ ቤት ክርክሮች ነበሩ። እነዚያ ክርክሮች ማለት የቀረቡ በማስረጃ ኤቪደንስ ቤዝድ የሆኑ አሳማኝ ክርክሮች ስላልቀረቡ ከዚህ በላይ ሊሄዱ አልተቻለም። በመሰል ደረጃዎች ያለፈውን ድምፅ የሚያጸድቀው ኤሌክቶሪያል ኮሌጅ እየተባለ የሚጠራው በየግዛቱ ድምፃቸውን የሰጡ ሰዎችን የወከለው 538 መራጮች ድምፃቸውን ከሰጡ በኋላ ነው። በዩናይትድ ስቴትስ ምክር ቤት ውስጥ የሚደረገውን የመጨረሻ የማጽደቅ ሂደት የሚመሩት የወቅቱ የሀገሪቱ ምክትል ፕሬዚደንት ናቸው። እሳቸው አንዳንድ ጊዜ እጩም ሊሆኑ ይችላሉ። ምክትል ፕሬዚዳንቱ በዚህ ጋ ትልቅ ስልጣኑ ምንድነው? የመንግስት አስተዳደራዊ አካል ሆኖ ነፃ ሆኖ የሚወግድ ነው። ምናልባት አንዳንድ የምክትል ፕሬዚዳንቱ ራሱ ለምርጫ የሚወዳደር ሆኖ ያጋጥም ይችላል። ልክ አልጎር እንደዛ ነበር ለምሳሌ። ወይ ደግሞ ራሱም ድጋሚ ከፕሬዚዳንቱ ጋር ለመወዳደር የሚፈልግ ሊሆን ይችላል። ግን በገለልተኝነት እነዚህ ያሉ የሁለት ፖለቲካ ፍላጎቶች ናቻችሎ በጠበቀ መልኩ እንዲሄድ የማስቻል ነው የምርጫ ሂደቶችና ልማዶች ሀገራት አንዳቸው ከአንዳቸው የሚማሯቸው ቁም ነገሮች እንደሆኑ በዓመታት ውስጥ ታይተዋል። ኢትዮጵያና ኢትዮጵያውያንስ ከዩናይትድ ስቴትስ የምርጫ ሂደትና ባህል ሊማሩት የሚችሉት ቁም ነገር ይኖር ይሆን? ብዙ ነገር አለ ብዬ አምናለው አንደኛው ለሕግና ለሕጋዊ ስርዓቱ የማድረግ ምርጫ በሚያስፈጽሙ አካላት ላይ አመኔታ በመጣል የምርጫ ስርዓቱን ግን ቻሌንጅ ማድረግ ያለአግባብ የድምፅ አካሄዶች ሲኖሩ ቅሬታዎቹን በህግ ተከትሎ የማቅረብ ያንን ደግሞ እስከ ከፍተኛው የመጨረሻ ደረጃ ድረስ እስከ ፍርድ ቤት ቢሆን አሟጡ የመጠቀምን ይገባል። ፍርድ ቤት ገለልተኝነትና ነጻነቱን በጊዜ ሂደት እየፈተንን ወደዛ አይነት ስርዓት የመገንባት ሂደት ውስጥ እንድንገባ ማድረግ ማስቻል መለማመድም መቻል አለብን። በየጊዜው ለሚመጡ አዳዲስ ችግሮች ህገ መንግስትን ጭምር የማሻሻል ሂደት ይህ በጣም እኛ አገር ህጎችን የመንካትና የማሻሻል ነገር ብዙ እንፈራለን። በተዘዋሪ ደግሞ ብዙ ቅሬታዎች የሚነሱባቸው ህጎች ይኖራሉ። ለምሳሌ የኢትዮጵያ ምርጫ ህግ ብዙ ክርክር ይነሳበታል፣ እንዲሻሻል ሀሳብ ይቀርባል። እዛ ላይም ለምሳሌ ወደፊት እንግዲህ ከዚህ በፊት በአዲሱ መንግስት መሰረት ወደፊት እናየዋለን ተብሏል። ምክንያቱም ብዙ ድምፆች ሊያባክን ይችላል፣ የተለያዩ ፖለቲካል ፓርቲዎች ድምፅ መበታተን ሊያመጣ ይችላል። እና እዛ ላይ ምናልባት ወደፊት የብዙሃን ድምፆች የሚስተናገዱበት ምክር ቤት እንዲሆን መንግስትም እነዛን ድምፆች ደግሞ በምርጫ ስርዓት ውስጥ ታቀፉ በህግ ስርዓት ውስጥ እንዲታዩ ሌሎች ህጎችን በደንብ ፖሊሲ ማዕቀፍም ማሻሻል ያስፈልጋል። አብራችሁን ስለቆያችሁ አመስጋኞች ነን። ሙያዊ ትንታኔ ሰጡንን፣ በካናዳ ዋተርሎ ዩኒቨርሲቲ በዓለም አቀፍ ግጭትና የመንግሥት አስተዳደር ትምህርት ዘርፍ የድኅረ ምረቃ ትምህርታቸውን በመከታተል ላይ ያሉት የህግ ጉዳዮች ተመራማሪም ናቸው አቶ ዘሬሁን አዲሱን በድጋሚ አመሰግናለሁ። በቀጣይ ሳምንት ከሌላ ርዕስ ጋር እንገናኛለን።